የአውሮፓ ካውንስል ፕሬዚዳንት ሚስተር ዶናልድ ቱስክና የላቲን አሜሪካና ካሪቢያን ፓስፊክ ሀገሮች ቡድን የወቅቱ ፕሬዚዳንት የሆኑት የኢኳዶር ፕሬዚዳንት ሚስተር ራፋኤል ኮሪያ ጉባኤውን በጋራ ይመራሉ። ከመሪዎቹ ጉባኤ ቀደም ብሎ ሰሞኑን በሚኒስትሮቹ ደረጃና የሲቪክ ማህበራትና የሰራተኛ ማህበራት መሪዎች የጋራ ስብሰባዎችም የተካሄዱ ሲሆን ስብሰባዎቹ የአውሮፓንና ላቲን አሜሪካን ካሪቢያንና ፓስፊክ ሀገሮች የፖለቲካ ውይይት ፕሮግራሞቻቸውን እንዲያጠናክሩ፣ የኢኮኖሚ ትብብሮች እንዲጎለብቱና አዳዲስ የትብብር ፕሮግራሞችም እንዲጀመሩ የሚረዱ መሆኑ ተገልጿል። የአውሮፓ ህብረት ከአፍሪካ ካሪቢያንና ፓስፊክ በእንግሊዝኛ መጻሩ ኤሲፒ አገሮች ጋር የቆየ የጋራ የውይይትና የትብብር መድረክ ያለው መሆኑ የሚታወቅ ቢሆንም ይህኛው ግን የተለየና አውሮፓም በርካታ መዋለ ንዋይ የሚያፈስበት ክፍል እንደሆነ የሚነገር ሲሆን ትናንት የሁለቱን አህጉሮች የሚኒስትሮች ስብሰባ የመሩት የህብረቱ የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሪኒ በሰጡት መግለጫም ያረጋገጡት ይህንኑ ነው። የአውሮፓ ህብረት በላቲን አሜሪካ ካሪቢያንና ፓሲፊክ ፓስፊክ ሀገሮች ዋና ኢንቨስተር ነው። ኢንቨስት የተደረገው ገንዘብ ወይም መዋለነዋይ መጠን በሩሲያ ቻይናና ህንድ ካለው ድምር ይበልጣል። ከ33ቱ የአካባቢው ሀገሮች ከ26ቱ ጋር የጋራ የኢኮኖሚ ስምምነት አለን በማለት የሁለቱ ሀገሮች የኢኮኖሚ ትስስር ምን ያህል ሰፊና ጥልቅ እንደሆነ አስታውቀዋል። ሁለቱ አገሮች ከተባበሩና በጋራ ከሰሩ ከራሳቸው አልፈው በዓለም ሰላምና እድገት ላይ ከፍተኛ ለውጥ ለማምጣት የሚያስችል አቅም ያላቸው መሆኑን ሲገልጹም ትልቅ የሆነ የጋራ ጉልበት አለን፣ ህዝቦቻችን ከአንድ ቢሊዮን በላይ ናቸው። በዓለም ትልቁ የዴሞክራሲ ስብስብ ከመሆናችን በላይ በመንግስታቱ ድርጅት አባል አገሮችም ከአንድ ሶስተኛ በላይ የሚሆኑትን እንወክላለን በማለት ትልቁ ነገር ይህንን አቅማችንን በየአካባቢያችንና በአለም አቀፍ ደረጃ የተጋረጡብንን ችግሮችን ለማስወገድ እንዴት እንጠቀምበታለን የሚለው ነው ብለዋል። ሰሞኑን በተለያየ ደረጃ የተካሄዱት ስብሰባዎችም ሆኑ የዛሬና ነገው የመሪዎቹ ጉባኤ በነበሩና አዲስ በተፈጠሩ የዓለማችን ፈተናዎች በአየር ለውጥ፣ በልማት፣ በሕገወጥ የሰውና የአደንዛዥ ዝውውር እንደሚወያዩና አውዳሚ በሆኑና በተለይም የኒውክለር መሳሪያ ለመስራት የሚያስችሉ ሁኔታዎችን በንቃት መከታተል በሚቻልበት ሁኔታ ላይ ትኩረት ሰጥተው እንደሚመክሩ ታውቋል። የላቲን አሜሪካ ካሪቢያንና ፓስፊክ ሀገሮች ቡድን በእንግሊዝኛ መጻሩ ሴላክ ለአውሮፓ ከአሜሪካ ቻይናና ሩሲያ እንዲሁም ስዊዘርላንድ ቀጥሎ ዋና የንግድ መዳረሻ ነው። አውሮፓ ከአትላንቲክ ማዶ ለሚገኙ የንግድ አጋሮቹ ያለቁ ሸቀጦችንና የቴክኖሎጂ ውጤቶችን ሲልክ ከነሱ ደግሞ በአብዛኛው ጥሬ እቃዎችን ነው የሚያስገባው። የአውሮፓ ኩባንያዎችና ባለሀብቶች የአህጉሩን ጥሬ ሀብትና የሰው ኃይል ያለአግባብ ይጠቀማሉ፣ አካባቢውንም ያወድማሉ የሚሉ ወቀሳዎች የሚሰሙ ሲሆን የመሪዎቹ ጉባኤም ሆነ በየደረጃው የተካሄዱ ስብሰባዎች በዚህ ጉዳይ ላይ ትኩረት ሰጥተው እንደሚወያዩ እና የንግድ ግንኙነትና የኢኮኖሚ ትብብሩ ሚዛናዊ እንዲሆንና ሕዝቦችም ይበልጥ ተጠቃሚ እንዲሆኑ ትኩረት ሰጥተው እንደሚወያዩ ከየስብሰባዎቹ የወጡት መግለጫዎች አስታውቀዋል። መሪዎቹ ነገ ጉባኤያቸውን ሲያጠናቅቁም በሁለቱ ወገኖች መካከል ያለው የኢኮኖሚና የንግድ ትብብር እንዲጠናከርና በዓለም አቀፍ ጉዳዮችን በተሻለ ሁኔታ በጋራ መስራት የሚያስችሉ አቅጣጫዎችንና ውሳኔዎችን ያሳልፋሉ ተብሎ ይጠበቃል። ገበያው ንጉሴ ለዶይቼ ቬለ ራዲዮ ብራስልስ።